የአፍሪካ ህብረት ልዑካን ቡድን በቡሩንዲው ግጭት የሚሳተፉ ወገኖችን ወደ ሰላማዊ ድርድር ለመግፋት በያዘው ጥረት ዛሬም የቡጁምቡራ ጉብኝቱን ቀጥሏል። በደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የሚመራው የህብረቱ ልዑካን ቡድን ከመንግሥት ከተቃዋሚና ከሲቪል ማኅበረሰብ መሪዎች ጋር ይገናኛል ተብሎ ይጠበቃል። የአፍሪካ ህብረት ልዑካን ቡድን በቡሩንዲ ጉብኝት የሚያደርገው የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ለአስር ወራት የዘለቀውን የሀገሪቱን ግጭት ለማብቃት የዓለም አቀፉ ማህበረሰብ ጥረት አካል የሆነውን ጉብኝት በዚህ ሳምንት መጀመሪያ ላይ ማድረጋቸውን ተከትሎ ነው። በዓለም አቀፉ የቀውስ አስወጋጅ ቡድን የማዕከላዊ አፍሪካ ፕሮጀክት ዳይሬክተር ሪቻርድ ሞሲፍ ሲናገሩ የአፍሪካ ህብረት ልኡካን ቡድን ለሁለቱም ማለት ለፕሬዚደንት ፒየር ኮሩንዚዛ እና ለቡሩንዲ ታጣቂ ተቃዋሚ መሪዎች ጠንካራ መልእክት እንዲያስተላልፍ ድርጅታቸው መጠየቁን አስረድተዋል። የልኡካኑ ቡድን ከሚያስተላልፋቸው መልእክቶች መካከልም ከቡሩንዲ ውጭ ድርድር ማካሄድና በግጭቱ የሚፈጸሙ ግድያዎች እንዲቆም የሚጠይቁ ይገኙባቸዋል። ቀደም ሲል በዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ የተሞከረው የቡሩንዲ የሰላም ንግግር ውጤት ሳያስገኝ መቅረቱ ይታወቃል።